ኃይሎች የተለያዩ የአማራ ክልል አካባቢዎችን በተቆጣጠሩበት ወቅት ሰላማዊ ሰዎችንና የመኖሪያ አካባቢዎችን ኢላማ ማድረጋቸውን ነዋሪዎችና የሰብአዊ መብት ድርጅቶች ይገልጻሉ። ለዚህ ማሳያ ከሆኑት ቦታዎች አንዷ ወደሆነችው ሐይቅ ከተማ በአንድ መኖሪያ ቤት አባትና ልጅን ጨምሮ አራት ንጹሀን በውጊያ ወቅት በተተኮሰ ከባድ መሳሪያ መገደላቸውን የአካባቢው ነዋሪዎች ተናግረዋል። ከሟቾቹ ሶስቱ በአንድ ቀን እንደተገደሉ አስክሬናቸውን በአንድ ላይ በግቢው ውስጥ መቀ መቀበሩን ነዋሪዎች ገልጸዋል። አራተኛው ሟች ደግሞ ሕይወቷ ያለፈው በቀጣዩ ቀን በተተኮሰ ከባድ መሳሪያ መሆኑን ለቀናትም በከተማዋ ጦርነት መደረጉን ነዋሪዎቹ አስረድተዋል። ወደ ስፍራው ተጉዞ የነበረው ኬኔዲ አባተ እርስሩን ያሰማናል። በሐይቅ ከተማ 04 ቀበሌ በተለምዶ ጨረቃው ሰፈር ተብሎ በሚታወቀው መንደር ወደሚገኝ ግማሽ አካሉ የፈረሰ አንድ የቤተሰብ ቤት አመራው። የጦርነት አስከፊ ውጤት የታየበት ይህ ቤት በስሩ የተጠለሉትን ማትረፍ ተስኖት የሀዘን ማቅ ነው። የህወሓት ኃይሎች በደቡብ ወሎ ዞን ወደምትገኘው ሐይቅ ከተማ ጥቅምት አስር መግባታቸውን ተከትሎ በከተማዋ የነበረው ውጊያ ከዚህ ቤት ብቻ አባትና ልጅን ጨምሮ የአራት ንጹሐን ሰዎችን ህይወት ቀጥፏል። የመንደሩ ነዋሪዎች እንደሚሉት ጥቅምት 12 2014 ዓ ም በቤቱ አናት ላይ ያረፈ ከባድ መሣሪያ በዕለቱ ሦስት ሰዎችን ገደለ። አስከሬናቸውም በቤቱ ደጃፍ ላይ በተቆፈረ በአንድ ጉድጓድ ውስጥ አርፏል። ወይዘሮ ከዲጃ ሰዒድ ከመንደሩ ነዋሪዎች አንዷ ናቸው። የሞተው እዚህ አቶ ሰይድ ከበር ረቤ ባልተቤቱ ነው። ተከራይ ተመስገን ይባላል። ሌላው ደግሞ ከሌላ መጥቶ እዚሁ እነሱ ጋር ይሻለኛም ብሎ ሶስቱ አብሮ የተቀመጠ አስመቃበት የሚባል ያው እዚህ ቦታ ላይ ሁለት ክርስቲያን፣ አንድ ሙስሊም። ባልተቤቱ ሙስሊም ነው። ተከራዮቹ አቶ ተመስገን ክርስቲያን ነው። ከዚ የሚመጣ ክርስቲያን ነው። ሁለት ክርስቲያን፣ አንድ ሙስሊም ነው እዚህ ጉርጓጅ ውስጥ ያለ። ሌላው የመንደሩ ነዋሪ የሆኑት መምህር ካሳይ አበጋዝ በወቅቱ የነበረውን ሁኔታ እንዲህ ይገልጻሉ። አስር ቀን ያህል ውጊያ ነበረ በሰፈራችን ራሱ። እኛም ከቤት አንወጣም አስሩን ቀን ሆኖ አልፈጣም። ምግብ የሚሰራ ነገር የለም ምንም፣ ጎረቤት ለጎረቤት አንገናኝም እና በዛ ሰዓት ከባድ መሳሪያ ዝቤ ላይ ወደቀ፣ ድምፁ ተሰማል። ፍንጣሪው እስከኛ ቤት ድረስ ደርሷ፣ ከባድ መሳሪያ ይጣላል በዛ ሰዓት እኛ ጭንቀት ውስጥ ነው። እነሱ ከተመቱ በኋላ እኛም ተረኛ ነን እያልን ነው ስንጠብቅ የነበረውና በጣም ሰቀቀን ውስጥ ነው የቆየን። አርብ ቀን ነው የተመታው። ማታ መሸትስ ሄድ ጨለማ ሰሆን እንመጣ አጥፍተዋቸው ገሏቸው አልከበር መሳሪያ በወቅቱ መቅበርም አልቻለም። አደሩ ዋሉ አስከሬን ከሞቱ በኋላ 26 ሰዓት ብሎ አርብን አደሩ ቅዳሜ ነዋሉ ቅዳሜ ማታ የቀበር እና ሶስት ሰዎች ይዝ ቀበር ከሟቾቹ አንዱ የሆኑት የቤቱ ባለቤት የአቶ ሰኢድ ሴት ልጅ በቀጣዩ ቀን በሌላ ከባድ መሳሪያ አባቷን ተከተለች የ16 ዓመቷ ታዳጊ እጣው የደረሳት አባቷን ጨምሮ የመጀመሪያዎቹን ሟቾች ለመቅበር ዝግጅት በሚደረግበት ወቅት እንደሆነ አቶ ሰኢድ ኢማም ይናገራሉ የሞተ ሰው ሰርከረብ የሚባል ከነ ልጁ ደግሞ ሁለት ክርስቲያኖች በሃይማኖት አሁን አንዲ ብን ቢሆንም ኢትዮጵያዊነትም፣ የአቀባበር ስነ ስርዓታችን ይለያል። ቢጫን ቀን ግን በአንድ ይቀብረናቸዋል። አነባብረን እንትን አርብ ተመትተው ቅዳሜ ለመቅበር ስድስት ሰዓት ሰባት ሰዓት አካባቢ ሲሞከር መልሶ ጥይት ተወረወረ። ይሄ ሞርተር ያ ሞርተር እንደገና ልጅቱን ገደላት። ልጅቱን መታት። ከዚያ ሆስፒታል ሂዳ ደሴ ሞተች። እንዴት ያለች ልጅ! የአስረኛ ክፍል ተማሪ እዛ እንትን አለች። ልጅቱ እኮ በልሻ ሂዳ ተቀበረች፣ ከሆስፒታል አልድን ብላ እናም ባለቤታቸውንና ልጃቸውን በተከታታይ የተነጠቁት የቤቱን ማወራ ሌላ የአራት ወር ሕፃን ልጃቸውን እንደያዙ አካባቢያቸውን ጥለው እንደተሰደዱ ናቸው ይላሉ። ወይዘሮ ከድቻ ሰኢድ ባልተቤቱ የአራት ወር ልጅ ዛ ነበርና መንደር ላይ ተሰዳ ተቀምጣ እያለች እችኛይቱ ላይ ደግሞ ሁለተኛ ወድቆ ሲመታ ያው ይሄን ጣለችውና ተቆቃም መጣ ና ደግሞ ያችን ለማስረፍ ደሴ ሄደች። ትልቁ አስራ አምስት አመት ልጅ ነ ልጅዋና ታው ከዛ እሷ ይኸኛውን ልጅ አራት ወሩ ሌትተው ልጅቷን ወደ ደሴ ይዛ እየሄደች እያለች ከዛ ልጅቷን ስድን አልቻለችም መንገድ ላይ ወደ ሐኪም ይዛ ስኬድ ሞተችባት እና እሷም አሁን እዚህ መምጣት አልቻለ። የምታየው ነው ልጅ ተቀብሮ አባት ዚህ ባልተቤት መቃብር በረንዳ ላይ ተኝቶ ቤት እንደዚህ ሁኖ፣ የት ነው የምትገባው? እኛም የሚያስለቅሰን በቃ መሞት ራስ እንዳለ ሆኖ እንዳለ እያወቀ የሞቱ ሟቱ ግን አላግባብ መፈጸሙ በጣም ያሳዝናል። አስተያየታቸውን ለአሜሪካ ድምጽ የሰጡት የመንደሩ ነዋሪዎች የጦርነትን አስከፊነት በመልካምነታቸው የሚገልጿቸውን ጎረቤቶች በማጣት በራሳቸው መንደር በደረሰው ጉዳት ማረጋገጣቸውን ያነሳሉም። ከሟች ጎረቤቶቻችን ጋር እውነት አንድ ቤተሰብ ነው አይደለም። ሳንገናኝ ሁለት አይደለም ቀን ቀርቶ ሳንገናኝ ከዋልን ማታ በስልክ እንደምን ዋልክ እየተባል እየተባባል የምንደዋወል ሰዎች፣ እነሱን ማጣት ማለት አባት እናት ጎረቤት አይደለም እንደ ጎረቤት አይደለም ምንላች እና ይሄን ያሉ ስሜት ውስጥ ገብቼ ምን ነገር ጦርነት አስከፊ ነው፣ ጦርነት አጥፊ ነው። በመሬት ላይ መኖር እኔም ያስጠላ ስለሆነ ጦርነት በእውነት ስሙም ራሱ ሊነሳ አይገባም። እንኳን አይደለም ልክ እንደ አይነት ነገር በሚዲያ ነበር በሩቅ ሀገር የምንሰማው ዘገደው ብሎ በራሳችን ነው በጣም ቅርብ ጓደኞቻችን እና ልዩ ጎረቤቶቻችን አሳጥቶ ነው። መልካም ጎረቤታችን መልካም ጓደኛችን ናት እሷ። እሱ መልካም ጎረቤታችን ነበር። ማህበራዊ ኑሮ እንዳልኖረ ምንም እንዳላደለቅ ይኸው ምታዩም ሲሆ ሊረሳህ አይችልም። ሞት ሊኖር ይችላል። እንቅስቃሴያችንም የተገደበ ነው። ወጣ ስንል እኮ መከላከያ እንደ ብቃችኋል የተባለ ቤታችን እንደገና መልሶ እየታሰሰ እና እኛን ራሱ እኔ አሁን ለፊቴ አልታያቸውም አልታያቸውም። ስታያቸው የሚጠይቁ ጥያቄና የጥላቻና ከፍተኛ እኛ ተደፍረናል፣ ተዘርፈናል፣ መግደል እንፈልጋለን፣ እንገላለን የሚባል ቃላት ሁሉ ጊዜ ስለሚያሸጠናቀቁ በጀርባ ሆኜ እየተከታተልኩ አሳልፋቸዋለሁ ሲንጋጉ ማለት ነው። በውጊያ ወቅት ንጹሐንን ኢላማ በማድረግ ኢሰብአዊ ድርጊቶችን ፈጽሟል በሚል የሚቀርብበትን ክስ ከዚህ ቀደም በተደጋጋሚ እንደማይቀበል የገለጸው ህወሀት በተለያዩ ጊዜያት ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ገለልተኛ በሆነ አካል እንዲጣሩና በዚህ ላይ ተመስርቶ እርምጃ እንደሚወስድ መግለጹም ይታወቃል። የህወሀት ኃይሎች ከጥቅምት አስር እስከ ህዳር 28 በሀይቅ ከተማ በቆዩባቸው ጊዜያት ተከሰቱ የተባሉ ከነዋሪዎች ያገኘናቸውን ተጨማሪ መረጃዎች በሌላ ዘገባ ይዘን እንመለስ እንመለሳለን። ለአሜሪካ ድምፅ ኬነዲ አባተ አዲስ አበባ